The Voice of America VOA. Here, the America Adams Radio Tabiano mm -hmm. ዋናነት ክልሎች ያለበትን ሁኔታ ያውቃሉ። እስካሁን ግን ሰዎች ተርበዋል፣ የምግብ እጥረት አጋጥመዋል የሚል መረጃ ከየትኛውም ክልል አላገኘንም። ሊኖርም አይችልም ብለን ነው የምንጠብቀው። በግብርና ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ናቸው የሰማናቸው። በኢትዮጵያ የዝናብ እጥረት ከተከሰተ ጀምሮ በተለይ በቆላማ አካባቢዎች የእንስሳት መኖ አቅርቦት ስራ እየተካሄደ መሆኑን ከገለጹበት የተወሰደ ነው። ለረሃብ የተጋለጡም ሆነ እርዳታ የሚያስፈልጋቸው ሰዎች ግን የሉም ተብሏል። ጤና ይስጥልን የተከበራቸው አድማጮቻችን እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ነሐሴ 7 2007 ዓ ም ምሽት ፕሮግራም የምናስተናግዳችሁ ቆንጅ ይታይና ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን፣ አብራችሁን አምሹ። አሁን በቅድሚያ የዓለም ዜና። የናይጄሪያው ፕሬዚደንት የሀገሪቱ የጦር ሰራዊት የቦኮ ሀራምን አመፅ በሶስት ወር ጊዜ ውስጥ ድል እንዲመታ ትእዛዝ ሰጥተዋል። ፕሬዚደንት መሐማዱ ቡሃሪ ትእዛዙን የሰጡት ዛሬ በአቡጃ አራት የጦር ሰራዊት አዛዦችን ቃለ መሐላ ባስፈጸሙበት ሥነ ሥርዓት ላይ ባሰሙት ንግግር ነው። ፕሬዚደንት ቡሃሪ እንደ ኤሮፓውያን አቆጣጠር ግንቦት 29 ቀን ስልጣን ከተረከቡ ወዲህ ጸረ ቦኮ ሃራም ውጊያውን ለማጠናከር በሚል የጦር ሰራዊት፣ የባህር ኃይል፣ የአየር ኃይል አዛዦቹንና የመከላከያ ኃላፊያቸውን ከስራ ማሰናበታቸው ይታወሳል። የቦኮ ሀራም ተዋጊዎች ቡሃሪ ስልጣን ከያዙ ወዲህ ወረራና አጥፍቶ ጠፊ ጥቃት በመፈጸም ቁጥሩ ወደ አንድ ሺህ የሚጠጋ ህዝብ ገለዋል። አዲሶቹ የጦር አዛዦች የታጠቁ ዘራፊ ሽፍቶችንና ጠላፊዎችንም እንዲያጠፉ ፕሬዚደንቱ አሳስበዋል። የቦኮ ሀራምን ጽንፈኞች ለመውጋት ናይጄሪያና አራት የአካባቢው ሀገሮች ቻድ፣ ካሜሩን፣ ኒጀርና በኒን ከስምንት ሺህ የሚበልጡ ወታደሮች ያለው ኃይል ሊያዘምቱ ነው ተብሎ ይጠበቃል። በተያያዘ ዜና ቦኮ ሀራም ለስድስት ዓመታት አንግሶት የቆየውን ሽብር ለማቆም ከናይጄሪያ መንግስት ጋር ሊደራደር ፈቃደኛ የሆነ አዲስ መሪ ሳይኖረው አይቀርም ሲሉ የቻዱ ፕሬዚደንት ተናግረዋል። ፕሬዚደንት ኢድሪስ ዴቢ ለቻድ መንግሥት ሬዲዮ ትናንት በሰጡት ቃል እንደ ተነገረኝ ከሆነ ጽንፈኞቹ የሾሙት መሐማት ዳኡድ የሚባል አዲሱ መሪ አመፁን ለማቆም ሊደራደር ፈቃደኛ ነው ብለዋል። ለበርካታ ዓመታት ቦኮ ሐራም በማኅበራዊ መገናኛ በመሪነት የሚታየው አቡባካር ሼኮ የተባለ ሰው ሲሆን፣ ሼኮ ወደ መሪነት የወጣው የናይጄሪያ ፖሊስ ሙሐመድ ዩሱፍ የተባለውን የእስልምና አክራሪ ቡድኑን መሪ ከስድስት ዓመታት በፊት ከገደለው በኋላ ነው። ሸከው አመራሩን ከያዘ በኋላ ወግ አጥባቂ ሃይማኖታዊ ቡድኑን ከአካባቢው የምዕራባውያን ተጽዕኖ በኃይል እናስወግዳለን ብለው የተነሱ ታጣቂዎችን ያሰባሰበ ቡድን አድርጎታል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የድርጅቱን የማዕከላዊ አፍሪካ ሪፑብሊክ ሰላም አስከባሪ ተልእኮ በአህጽሮት ሚኑስካ የሚባለውን ሰላም አስከባሪ ኃይል ኃላፊ ከስራ አባረዋል። ዋና ጸሐፊው እርምጃውን የወሰዱት በሀገሪቱ ዋና ከተማ በባንግ የሚገኙት የሰላም አስከባሪ ተልእኮ አባላት ወሲባዊ ጥቃት ፈጽመዋል፣ ከመጠን ያለፈ ኃይልም በህዝቡ ላይ የተጠቀሙ ነው የሚሉ በርካታ ክሶች መሰማታቸውን ተከትሎ ነው። የሰላም አስከባሪው ተልእኮ አዛዥ ሴኔጋላዊው ጀኔራል ባባካር ጋዬ ያቀረቡትን የስራ መልቀቂያ ተቀብያለሁ ብለዋል ዋና ጸሐፊው። ለረጅም ጊዜ ያገለገሉ ዲፕሎማትና የጦር መኮንን የሆኑት ጀኔራል ባባካር በተባበሩት መንግስታት ድርጅቱ ተልእኮ አዛዥነት በትጋት ያገለገሉ ቢሆኑም በጉዳዩ ጠንካራ መልእክት ማስተላለፍ ስላለብኝ ነው እርምጃውን የወሰድኩት ብለዋል። ሚስተር ባን ችግሩ በአንድ ተልእኮ ወይም በአንድ ግጭት ወይም በአንድ ግለሰብ የተወሰነ አለመሆኑን ግልጽ ላደርግ እፈልጋለሁ። ወሲባዊ ጥቃት፣ ወከባ ዓለም አቀፍ ችግርና ስር የሰደደ ፈተና ነው። ስለዚህም ከስር መሰረቱ የሚጀምር ምላሽ ይጠይቃል። ዋና ጸሐፊው ጄኔራሉ ስራ እንዲለቁ የጠየቋቸው አምነስቲ ኢንተርናሽናል የሚኑስካ ወታደሮች አንዲት የአስራ ሁለት አመት ታዳጊ ልጅ በኃይል ደፍረዋል ባንኪ ውስጥም ባንጊ ከተማ ውስጥም አንድ ልጅ እና አባቱን ገለዋል ብሎ ዘገባ ካወጣ በኋላ ነው። የተባበሩት መንግስታት ድርጅቱ ሰላም አስከባሪ ተልዕኮ ያሰማራው ከአንድ አመት በፊት ሲሆን ከዚያ ጊዜ ወዲህ ቀደም ብሎ በነበሩት ዓለም አቀፍ ኃይሎችና በኋላም ድርጅቱ ሰላም አስከባሪዎች በልጆች ላይ ወሲባዊ ጥቃት እየተፈጸመ ነው የሚሉ በርካታ ወንጀላዎች ሲሰሙ ቆይተዋል። የኋለኛውን ክስ ያሰማው ታዲያ አምነስቲ ኢንተርናሽናል ከትናንት በስቲያ ማክሰኞ ባወጣው መግለጫ በዋና ከተማዋ ባንጊ በተደረገ እንቅስቃሴ ወቅት አንዱ ሰላም አስከባሪ የአስራ ሁለት አመት ልጃገረድ ደፍረዋል ሲል ነው የወነጀለው። ጥቃቱ ደረሰ በተባለበት ወቅት በአካባቢው እንቅስቃሴ ላይ የነበሩት ከሩዋንዳና ከካሜሮን የሆኑ የድርጅቱ ፖሊስ አባላት ነበሩ ተብሏል። ድንበር አልባ ሐኪሞች የተሰኘው የሐኪሞች ግብረሰናይ ድርጅትም ባለፈው አመት በሰላም አስከባሪ ወታደሮች ተደፍረው የተጎዱ ልጆችን አክመናል ሲል አስታውቋል። የካሜሩን መንግስት በተለያዩ የአፍሪካ ሀገሮች የሚሰራጨውን አፍሪክ ሚዲያ ቢሮ ዘጋ። ሞኪ ኤድዊን ከያውንዴ እንደዘገበው እርምጃው በመገናኛ ብዙሀን ላይ የሚደረገው ጫና አካል ነው። ዝርዝሩን ሄኖክ ሰማግዘር ያቀርባል። በዛሬ ዕለት የማስታወቂያ ሚኒስትር ኢሳ ችሮማ ባካሪ ጉዳዩ የሚመለከታቸው ባለሥልጣናት በንግድ መዲናዋ ዱዋ ላይ የሚገኘውን የአፍሪክ ሚዲያ ቴሌቪዥን ጣቢያ እንዲዘጉ ትዕዛዝ ማስተላለፋቸውን ገልጸዋል። ምክንያቱን ሲያስረዱ የቴሌቪዥን ጣቢያው ሙያው የሚጠብቀውን ስነ ምግባር ያሟላ አይደለም ብለዋል። የአፍሪካ ሚዲያ ካሜሩን ሉዓላዊነቷ የተከበረ ሀገር መሆኗን ሊረዳ ይገባዋል ብለዋል። የማስታወቂያ ሚኒስትሩ የመገናኛ ብዙሃንም ቢሆኑ የሀገሪቱን ሕግ አክብረው በፖለቲካ ጣልቃ መግባታቸውን ሊያቆሙ ይገባል ብለዋል። በተለይ በግለሰቦች ላይ ያነጣጠሩ ትችቶች እንዲቆሙና አንዳንድ ጋዜጠኞች ደግሞ መረጃ የማድረስ ኃላፊነታቸውን ዘንግተው ራሳቸውን እንደ ዳኛ ቆጥረዋል ብለዋል የካሜሩኑ የማስታወቂያ ሚኒስትር። አፍሪክ ሚዲያ በይፋ መግለጫ ባያወጣም ስርጭቱ መታገዱን ተቃውሟል። ጣቢያው ስርጭቱን ወደ ኢኳቶሪያል ጊኒ መዲና ማላቦ በማዛወር አሁንም በካሜሩን ስርጭቱን ቀጥሏል። የካሜሩን የማስታወቂያ ሚኒስቴር በዚህ ዓመት ብቻ ሀያ ጋዜጠኞች ስራቸውን እንዳይሰሩ አግዷል። አንዳንዶቹ ወደ ፖሊስ ጣቢያ ሄደው ቃላቸውን እንዲሰጡ ሲታዘዙ፣ ሌሎቹ ደግሞ የጋዜጠኝነት ስራቸውን ከአንድ ወር እስከ ስድስት ወራት ድረስ እንዲያቆሙ ታዘዋል። የመንግስቱን ፖሊሲና አሰራሮች የሚተቹ ጋዜጠኞች በካሜሩን ለእንደዚህ አይነት ቅጣት የተጋለጡ ሲሆን ሁለት ጋዜጠኞች ደግሞ ሀገር ለቀው ወጥተዋል። የአፍሪክ ሚዲያ ከስራው የታገደው የካሜሩን መንግስት ከቦኮ ሀራም አማጽያን ጋር የሚያደርገውን ዘመቻ አስመልክቶ አማጽያኑ የሚይዟቸው ጠመንጃዎች የፈረንሳይ ስሪት ስለሆኑ ፈረንሳይ ምናልባት በድብቅ ቦኮ ሀራምን ታግዛለች ብሎ በመዘገቡ ነው። የካሜሩን መንግስት የቴሌቪዥን ጣቢያው ኃላፊነቱን በአግባቡ አልተወጣም፣ የዲፕሎማሲ ግንኙነታችንም አደጋ ላይ ጥሏል ብሏል። የጊኒ ቢሳው ፕሬዚደንት ሆዜ ማሪዮ ቫስ ከጠቅላይ ሚኒስትሩ ዶሚንጎስ ሲሞስ ፔሬራ ጋር በተፈጠረ ጸብ የተነሳ ካቢኔውን እንዳለ አባረዋል። በጊኒ ቢሳው መንግሥት ራዲዮና ቴሌቪዥን ትናንት ረቡዕ ማታ ፕሬዚደንቱ የወሰዱትን እርምጃ ይፋ አድርገዋል። ፕሬዚደንቱ ባደረጉት ንግግር የካቢኔ አባላት መቀያየር ብቻውን በቂ ስለማይሆን ነው ማለታቸው ተጠቅሷል። የፕሬዚደንት ቫስና የጠቅላይ ሚኒስትር ፔሬራ ግንኙነት የሻከረው በሀገሪቱ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም ከተካሄደው መፈንቅለ መንግስት በኋላ ባለፈው ሰኔ ወር ሲቪል አስተዳደር ከተመለሰ ወዲህ መሆኑ ታውቋል። በቻይና ሰሜን ምስራቃዊ የወደብ ከተማ ቲያንጂን ውስጥ በደረሰ የአደገኛ ኬሚካል መጋዘን ላይ ከባድ ፍንዳታ ደርሶ ቢያንስ አርባ አራት ሰዎች ሲሞቱ በመቶዎች የተቆጠሩ መቁሰላቸው ተዘግበዋል። ከአካባቢው በወጡ ፎቶዎችና ቪዲዮዎች ግዙፍ የእሳት ቃጠሎና ጢስ ሲምቦሎቦል ይታያል። በፍንዳታው ከስፍራው በብዙ ኪሎ ሜትሮች ርቀት ላይ ያሉ ቦታዎች ተነቃንቀው ነዋሪዎች ተደናግጠዋል። በአደጋው ስፍራ መንደዱን ቀጥሎ በአካባቢው ያሉ ሕንጻዎችና መኪናዎችን መጋየቱ ታውቋል። ፍንዳታው በምን የተነሳ እንደተከሰተ ለጊዜው አልታወቀም። የኬሚካል መጋዘኑ ንብረት የሆነበት ኩባንያ ዋና ዋና ስራ አስኪያጆች በቁጥጥር ስር ውለዋል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ወደ ኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ። ውጭ ጉዳይ ሚኒስትሩ ይሁኑ፣ በአስተዳደሩ ውስጥ ያለ ማንም ሰው አንዳርጋቸውን በጥሩ ሁኔታ ነው የያዝ ነው የሚሉ ከሆነ ቆንሲላው ያለ ገደብ እንዲያገኘው መፍቀድ ይችሉ ነበር። ሌላ ብዙ ነገሮችም ማድረግ በቻሉ ነበር። የሞት ፍርደኞችን ለማገዝና ለመደገፍ የሚሰራው ዓለም አቀፍ ግብረሰና ድርጅት ዳይሬክተር ማያፎ ናቸው ስለ ቀድሞው የግንቦት ሰባት ሊቀመንበር ስለ አቶ አንዳርጋቸው ጽጌ ለቪኦኤ ከተናገሩት የተወሰደ ነው። ዘገባ አለን። አሁን የዕለቱ አብይ ርዕስ በሀገሪቱ የዝናብ እጥረት ከተከሰተ ጀምሮ በተለይ በቆላማ አካባቢዎች የእንስሳት መኖ አቅርቦት ስራ እየተካሄደ መሆኑን የግብርና ሚኒስቴር አስታውቋል። ለረሃብ የተጋለጡም ሆነ እርዳታ የሚያስፈልጋቸው ሰዎች ግን የሉም ብሏል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። በያዝነው ክረምት በአብዛኛዎቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱ ይፋ የተደረገው ሰሞኑን ነው። የዝናቡ እጥረት የተከሰተው በተለይ ባለፈው ሐምሌ መሆኑን የብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። የግብርና ሚኒስቴር እንደሚለው ደግሞ የዝናቡን እጥረት ተከትሎ ለእንስሳት የመኖ አቅርቦት እየተካሄደ ነው። ይህ የመኖ አቅርቦት ስራ ከሚካሄድባቸው አካባቢዎች አንዱ የአፋር ክልል መሆኑን በግብርና ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ አስታውቀዋል። ችግሩ መከሰቱ እንደታወቀ ጊዜ ጀምሮ በፍጥነት በስፍራ በመድረስ የመኖ አቅርቦቱ ስራ በስፋት እየተካሄደ ነው ያለ። ቢያንስ እንኳ እስካሁን ወደ አስር ሺህ ቤል የመኖ ሳር ነው ለአስር ሺህ ምናምን ቤል የዚህ ስር የድርቆሽ ለእንስሳቱ የሚያገለግል። እነዚህ ሁሉ በቦታ በመድረስ በሁሉም ወረዳዎች ማለት ነው። በተለይ የዚህ የመኖ እጥረት ያለባቸው አካባቢዎች ሰፊ ስራ እየተሰራ ነው ያለ። ደግሞ እንደሚታወቀው አሁን ሜትሮሎጂውም እንዳሳወቀው የዝናብ ሁኔታ እየተሻሻለ እና ከዘነበ በኋላ ሳሬም እየበቀለ እያለ ከመሆኑ ጋር ተያይዞ ብዙ ስጋት አይኖርም የሚል ግምት ነው ያለኝ። በተለይ በአፋር ክልል በርካታ ፍየሎችና ግመሎች መሞታቸውን የአሜሪካ ድምፅ ያነጋገራቸው ነዋሪዎችና የጎሳ መሪዎች አስረድተዋል። አንድ የኢሳ የጎሳ መሪ እንደገለጹትም ከብቶቻቸው በድርቅ በመሞታቸው ምክንያት ራሳቸውን ያጠፉ ሰዎችም አሉ። አቶ አለማየሁ ግን መስሪያ ቤታቸው እነዚህ መረጃዎች እንደሌሉት አብራርተዋል። የዝናብ እጥረቱ የተከሰተባቸው አካባቢዎች ቆላማ የአርብቶ አደር አካባቢዎች እንደሆነ ይታወቃል። በጉል የዝናብ እጥረቱ ሲከሰት የመኖ እጥረቱ ሲኖር አቅማቸው የተዳከመ እንስሳት አይጎዱም ብሎ መናገር አይቻልም። ስለዚህ እየተሰራ ያለው ስራ ምንድን ነው? በዝናብ እጥረትና በመኖ እጥረት አቅም ያነሳቸው እንስሳት እንዲያገግሙ ነው። ከፍተኛ ርብርብ እየተደረገና የመኖ አቅርቦቱ ቅድም ያልኩ በባለሙያዎች የተደገፈ የሞላሰስ እና ሌሎችንም ጉዳዮችን አካቶ በአጭር ቀናት ውስጥ እንስሳቱ የሚያገግሙበትና ወደ ቀድሞ ሁኔታቸው እንዲመለሱ የሚያደርግ ስራ የተሰራ ይህንን ታሳቢ በማድረግ ነው። እና የጠቀስካቸው መረጃዎች ክልሉ እስከ ዛሬ ያደረሰ ነገር የለም። ኦልሬዲ አሁን ካንተ የሰማሁት ስለሆነ ምናልባት መረጃውን በቀጣይ ልናጣራና እንደ መንግስትም እንደ ተቋምም ልናውቅ እንችል ይሆናል። የዝናቡ እጥረት በተከሰተባቸው አካባቢዎች ለረሃብ የተጋለጡም ሆነ እርዳታ የሚያስፈልጋቸው ሰዎች አለመኖራቸውንም የቢሮ ኃላፊው ይናገራሉ። የምግብ እጥረት ይከሰታል ብለን አናስቀምጥም። ምግብ እጥረት ከተከሰተ የማናቀርብበት ምክንያት የለም። በዋናነት ክልሎች ያለበትን ሁኔታ ያውቃሉ። እስካሁን ግን ሰዎች ተርበዋል፣ የምግብ እጥረት አጋጥመዋል የሚል መረጃ ከየትኛውም ክልል አላገኘንም። ሊኖርም አይችልም ብለን ነው የምንጠብቀው። በመደበኛነት ግን የምንሰራቸው ስራዎች እንዳሉ ይቀጥላሉ። አሁን ስጋት ውስጥ አሉ ብለን እየተረባረብን ያለ ነው። የመኖ እጥረት በተለይ ቆላማ አካባቢ አርብቶ አደር አካባቢ የዝናብ እጥረቱ አሁንም እየተሻሻለ ነው ያለው። ለነገሩ የመኖ እጥረት ያጋጥሟቸዋል ከሚል አንጻር ነው እየሰራን ያለ ነው። የምግብ እጥረት የለንም። የምግብ መጠባበቂያ ክምችት በበቂ ያለን እንደ ሀገር። ስለዚህ የዚህ ስጋት የለንም። አንድም ቦታ የምግብ እርዳታ አይቀርብም አሁን በእርግጠኝነት ማለት ነው። ምክንያቱም የምግብ እጥረት ያጋጠማቸው ክልሎች የሉም። የእንስሳት መኖ ውሃ ውሃ የማቅረብ መኖ በማቅረብ ግን በከፍተኛ ደረጃ ስራ እየሰራ ነው ያለ ነው። የተፈጠረው የዝናብ እጥረት በሀገሪቱ አጠቃላይ የምርት መጠን ላይ ጉዳት እንደማያስከትልም የቢሮ ኃላፊው አስረድተዋል። በሌሎች አካባቢዎች የሚመረተውን ምርት ከፍ በማድረግ ክፍተቱን መሙላት ይቻላል ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች። በሌላ በኩል ደግሞ በኢትዮጵያ ድንበር በኩል የሚገኙ ኤርትራውያን ገበሬዎች በዚህ ወቅት የሚጥለው የዝናብ መጠን አነስተኛ መሆኑ እንዳሳሰባቸው ይሰማል። የሰናፌ ከተማው ገብረ መድህን ተስፋ ሚካኤልና የመንደፈራው ዮሴፍ ብርሃኔ ለቪኦኤው ትግርኛ ክፍል ባልደረባችን ተወልደ ተስፋ ጋብር እንደገለጹለት አስፈላጊ በሆኑት ባለፉት ሁለት ሳምንታት ምንም ዝናም ባለማየታቸው በቀጣዮቹም ቀናት ዝናም ጨርሶ ካልጣለ ሰብሎቹ ያልተለመደውን ደረቅ ንፋስ መቋቋም አይችሉም። በቀጣዩ ዜናም በሌላ በኩል በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ በአሜሪካ የገንዘብ ድጋፍ የሚከናወኑ አስቸኳይ የሰብአዊ እርዳታ እንቅስቃሴዎችን ለመመልከት ወደ ደቡብ ኢትዮጵያ ተጉዘዋል። በዚህ ዓመት የዓለም አቀፉ ማህበረሰብ አስተዋጽኦ ዝቅ ሲል የሰብአዊ እርዳታ ፍላጎቱ በተቃራኒው ማሻቀቡንም ገልጸዋል። መለስካቸው አምሃ ዘገባ ልኳል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ምሽት በኢንተርኔት ባሰራጨው ጋዜጣዊ መግለጫ አምባሳደር ፓትሪሻ ስላሽ ዛሬና ነገ በደቡብ ኢትዮጵያ በዩናይትድ ስቴትስ የገንዘብ ድጋፍ የሚከናወኑ አስቸኳይ ሰብአዊ እርዳታ ስራዎችን ይቃኛሉ። ዛሬ ባደረጉት ጉብኝት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሁምቦ ወረዳ ሲካሄድ የነበረውን የአስቸኳይ ጊዜ ምግብ እድላ ተመልክተዋል። በዚህ ዓመት ወደ ሁለት ሚሊዮን ለሚጠጉ ኢትዮጵያውያን አስቸኳይ የምግብ እርዳታ ለማቅረብ መርሃ ግብር ተነድፏል። የዚህ መርሃ ግብር አንድ አካል የሆነው ስንዴና የመሳሰሉ የምግብ እርዳታዎችን ካበላ ፋሪጮ ቀበሌ 450 ተጠቃሚዎች በየወሩ እንደሚያገኙም ታውቋል። አምባሳደሯ በተጨማሪም በምዕራብ አባያ ወረዳ ደጋ ብርብር ቀበሌ በተመጣጠነ ምግብ እጥረት ወይምና እጦት በጽኑ የተጎዱ ከአምስት ዓመት በታች ያሉ ሕፃናት የሚታከሙበትን ማዕከልም ጎብኝተዋል። እነዚህ ሕፃናት ለሞት አደጋ በእጅጉ የተጋለጡ በመሆናቸው የጤንነታቸው ሁኔታ እስኪሻሻል ድረስ የ24 ሰዓት የማያቋርጥ ክትትል ይሻሉ። የዓለም አቀፉ ማህበረሰብ አስተዋጽኦ በእጅጉ ባሽቆለቆለበት በዚህ ወቅት የሰብአዊ እርዳታ ፍላጎቱ በከፍተኛ መጠን እየጨመረ ነው ያሉት አምባሳደር ሐስላሽ ለጉዳት ተጋላጭ የሆኑትንና በሰብአዊ ቀውስ የተጠቁ ወገኖች ክብር ያለው ሕይወት ይኖሩ ዘንድ የሚያስፈልጋቸውን ሁሉ ለማሟላት በርትተን መስራት አለብን ብለዋል። የኢትዮጵያ መንግስት የድሃ ዜጎቹን የኑሮ ፍላጎት ለማሟላት ቁርጠኛ ነው እና የሀገሪቱን የረዥም ጊዜ የልማት ግቦች ለማሳካትም ሆነ ሰብአዊ እርዳታዎችን በመስጠት ረገድ ዩናይትድ ስቴትስ ድጋፏን ትቀጥላለች ብለዋል። በኢትዮጵያ ዘንድሮ የበልግና የምህር ዝናብ በብዙ ክፍሎች ስላልዘነበ በህዝብ ዘንድም ሆነ በመንግስት ስጋት መፍጠሩን በሰፊው እየተዘገበ ይገኛል። በአንዳንድ አካባቢዎችም እንስሳት እየሞቱ መሆናቸውን ጋዜጦች አሳውቀዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩ የመጽሔት ትንታኔ ርዕስ እናልፋለን። የደቡብ ሱዳን ተፋላሚ ወገኖች በተያዘው ቀነ ገደብ ማለትም የፊታችን ሰኞ የሰላም ስምምነቱን ካልፈረሙ እርምጃ እንደሚወሰድባቸው የአውሮፓ ህብረት አስጠንቅቋል። የህብረቱ የአፍሪካ ቀንድ ልዑክ ለቪኦኤ ሲናገሩ ምን እርምጃ ሊወሰድ እንደሚችል ራሳቸው ተፋላሚዎቹ ያውቁታል ብለዋል። እስክንድር ፍሬው ተከታዩ ልኳል። የደቡብ ሱዳን ተፋላሚ ወገኖች የመጨረሻውን የሰላም ስምምነት እንዲፈርሙ የተያዘው ቀነ ገደብ እየቀረበ ግፊቱም እየጨመረ መጥቷል። በአዲስ አበባ ድርድር እያካሄዱ ያሉት ወገኖች ከስምምነት መቃረባቸው ባልታየበት ሁኔታ እንኳን በተያዘው ቀነገደብ የፊታችን ሰኞ መፈረም እንዳለበት በዓለም አቀፉ ህብረተሰብ እየተገለጸ ነው። የአውሮፓ ህብረት ግፊት እያደረጉ ካሉት አካላት አንዱ ነው። ኢጋድ ፕላስ በተሰኘው አደራዳሪ ቡድን ውስጥ አባል የሆነው የዚሁ የአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ አሌግዛንደር ሮንዶስ ቀነገደቡን አለማክበር ቅጣት እንደሚኖረው አስጠንቅቀዋል። ዊ አር ኤይቲን ሞንዝ ኦን አልሞስት ቴንስ ኦፍ ታውዛንድስ ሞር ዴድ ሎርድ ኖውስ ሃው ሜኒ ችልድረን ሳፍሪንግ ድርድሩን ከጀመርን 18 ወራት ተቆጥረዋል። በ10 ሺዎች የሚቆጠሩ ተጨማሪ ሰዎችም ሞተዋል። በሥቃይ ውስጥ ያሉ ሕፃናት ምን ያህል እንደሆኑ፣ ለጥቃት የተጋለጡና የተደፈሩ ሴቶችም ቁጥር ስንት እንደሆኑ ጌታ ይቁጠራቸው። ስለዚህ ስምምነቱ እንዲፈረም ተስፋ የማድረግና ያለማድረግ ጉዳይ አይደለም። ተፋላሚዎቹ ወገኖች ኃላፊነታቸውን ካልተወጡ የሚፈጠረው ብጥብጥና የሚወሰድባቸው እርምጃ እነርሱንም ጠራርጎ ይወስዳል። በዓለም አቀፉ ማኅበረሰብ ሊወሰዱ የሚችሉ እርምጃዎች ምን እንደሆኑ ደግሞ እነርሱም በሚገባ ያውቃሉ። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ማያርዲትና ተቀናቃኛቸው የተቃዋሚዎቹ መሪ ዶክተር ሪያክ ማቻር አዲስ አበባ በመግባት ከዛሬ ጀምሮ ድርድሩን እንደሚቀላቀሉ ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን አስታውቀው ነበር። ማቻር ከረቡ ጀምሮ አዲስ አበባ እንደሚገኙ ቢገለጽም ፕሬዝዳንት ኬር እስካሁን አልደረሱም። በተያያዘ የደቡብ ሱዳን ዜና የመንግስት ደጋፊ የሆኑ የፖለቲካ ፓርቲዎችን ቡድን በመምራት ወደ አዲስ አበባ የመጡት የደቡብ ሱዳን የካቢኔ ጉዳዮች ሚኒስትር ዶክተር ማርቲን ኤሊያ ወደ ሀገራቸው እንዲመለሱ መደረጋቸውን የተለያዩ የመገናኛ ብዙኃን ዘግበዋል። የኢትዮጵያ መንግስት የካቢኔ ጉዳዮች ሚኒስትሩን ያባረረው ገለልተኛ የሆኑ የተቃዋሚ ፓርቲዎችን የሚመሩት ላማኮል ከሀገራቸው እንዳይወጡና በአዲስ አበባው ድርድር እንዳይሳተፉ በደቡብ ሱዳን መንግስት መከልከላቸውን ተከትሎ እንደሆነ ተገልጿል። ለተጨማሪ ማብራሪያ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ደውያለው፣ ምላሽ አልተገኘም። በተመሳሳይ ዜና በተቃዋሚዎቹ መሪ ዶክተር ሪያክ ማቻር ከኃላፊነታቸው ዝቅ የተደረጉት የደቡብ ሱዳን አማጽያን የጦር መሪ ጄኔራል ፒተር ጋዴት ከቡድኑ መለየታቸው ተጠቅሷል። በደቡብ ሱዳን በሚመሰረተው የሽግግር መንግስት ለመሳተፍ የነበራቸውን ሐሳብም መሰረዛቸው ተገልጿል። ሁኔታው አዲስ ግጭት እንዳያስነሳም ተሰግቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። ቀጣዩ ዘገባም ደቡብ ሱዳን የሚያቆየን ነው። የላይኛው ናይል ግዛት ማላካል፣ የመንግስታቱ ድርጅት በሚቆጣጠረው ስፍራ ለተሰባሰቡ በብዙ ሺዎች የሚቆጠሩ የሀገር ውስጥ ተፈናቃዮች ለመድረስ የረድኤት ተቋማት በጥድፊያ ጥረት እያደረጉ ነው ሲል በመንግስታቱ ድርጅት የስደት ተመላሾች ጉዳይ ጽህፈት ቤት አስታውቋል። ሊሳሽ ላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርባል። ካለፈው የሐምሌ ወር መጀመሪያ ግድም አንስቶ ብቻ ከለላና እርዳታ በመሻት በማላካል ወደሚገኘው የተባበሩት መንግስታት ድርጅት ይዞታ የጎረፈው ሕዝብ ቁጥር ከ አስራ ስድስት ሺህ በላይ ደርሰዋል። ካለፈው ሐምሌ 25 ወዲህ ባለው ጊዜ ደግሞ ከ አስር ሺህ ሰባት መቶ በላይ ሰዎች ወደ አካባቢው መምጣታቸው ሲታወቅ የተባበሩት መንግስታት ድርጅት የስደት ተመላሾች ጉዳይ ጽህፈት ቤት ቃል አቀባይ ጆኤል ሚልማን ለአሜሪካ ድምፅ እንዳስረዱት ይህ እጅግ ከፍተኛ ቁጥር ያለው የተፈናቃይ ህዝብ ወደ አካባቢው የመግረፍ ሁኔታ ለተፈናቃዩና እርሱን ለመርዳት በመራወጥ ላይ ላሉት የረዴት ሰራተኞች የበረታ ምስቅልቅልና ለመቋቋምም የከበደ ሁኔታ ፈጥሯል። ሚልማን 18,000 ሰዎችን ለማስተናገድ የተቀለሰው የስደተኞች መጠለያ ካምፕ አሁን ቁጥራቸው ከ46,500 በላይ የሚደርስ የአገር ውስጥ ተፈናቃዮችን ለማስተዳደር ተገደዋል ይላሉ። በአማካይም 1 ሺ በሚደርሰው በየዕለቱ ወደዚያ የሚጎርፈው አዲስ ደራሽ ተፈናቃይ ስደተኛ አሀዝ ከቀጠለ ሁኔታው አሁን ካለውም ሊከፋ ይችላል ባይ ናቸው። መጠለያ ድንኳኖቹ በሰው ብዛት መጨናነቃቸውንና በድንኳኖቹ መካከል ያለው መተላለፊያ ሌላ ያለ ብልሃት የተበጁ መጠለያዎች መምሰላቸውን፣ ሰዎች የመጠጥ ውኃ ከሚያገኙበት ብዙም ካራቀ ስፍራ ለመጸዳዳት በመገደዳቸው የንጽህና አጠባበቅ መጓደልና እርሱን ተከትሎ ሊከሰት የሚችል ተላላፊ በሽታ ስጋት ማየሉን መገመት አደግትም። ይህን የመሰሉ እጅግ አዳጋች ሁኔታዎች ባሉበት፣ ይላሉ ሚልማን፣ ይህን የመሰሉ እጅግ አዳጋች ሁኔታዎች ባሉበት በኋ ላይ ቆረቆር እንዲሉ የማይገደበው የበረታ ዝናብ ተፈናቃዩን ለሚረዱት የረድኤት ድርጅቶችም ራስ ምታት ሆነዋል። እንደ ነገሩ በተቀለሱት መጠለያዎች ውስጥ የሚታየው የተመሳቀለው የተፈናቃዮቹ ውሎና አዳር ይበልጥ ሊባባስ እርዳታ ለማድረስም አደጋች ሊሆን ይችላል ብለዋል። ቃል አቀባዩ አክለውም ድርጅታቸው አዲስ ደራሾቹን ለመርዳት የተቻለውን ሁሉ በማድረግ ላይ መሆኑን አስረድተው ይሁን እንጂ ማቆሚያ የሌለው የሚመስለው ፍልሰትና እጅግ የበረታው የክረምት ዝናብ ከተጨናነቀው የካምፕ ሁኔታ ጋር ተደማምሮ የተፈናቃዩን ስቃይ ጣሪያ አድርሶታል። በደቡብ ሱዳን የሚገኘው የመንግስታቱ ድርጅት መልእክተኛና ዓለም አቀፍ የርድኤት ቡድኖች ዝናብ ከበዛበት አካባቢ ራቅ ብለው ተጨማሪ የመጠለያ ካምፖችን ለመገንባት እየሰሩ መሆናቸውንም ሚልማን ገልጠዋል። ይሁን እንጂ ይሄ በራሱ ችግሩን አይቀርፈውም ነው የሚሉት። ተጨማሪ መጠለያ ካምፖችን የገነባ ነውን ያህል ወደ አካባቢው የሚጎርፈው ተፈናቃይ ቁጥርም በዚያው ፍጥነት ይጨምራል። የቤተሰብ አባላት እንዲለያዩ ማድረግ አንችልም፣ ወይም አንቀበላችሁም ብለን አንመልሳቸውም። በአንጻሩ ግን ለጤና እጅግ አደገኛ ለሆነ አዝማሚያ ሲጋለጡ ማየት አንችልም። አስፈላጊው የቆሻሻ መውረጃ ቦይ በወጉ ባልተበጀበት ሁኔታ ምን አይነት በሽታዎች እንደሚቀሰቀሱም እናውቃለን። በጎርፍ የሚጥለቀለቅ የድንኳን ከተማ መፍጠርስ ይቻለናል? ንጹሕ የመጠጥ ውሃ ለማቅረብና የንጽህና አጠባበቁን ለማሻሻል የሚያስችሉ ሥራዎች እየሰሩ መሆናቸውን ሜልማን አመልክተዋል። የሚያስፈልገውን ያህል ባይሆንም የመጸዳጃ ጉድጓዶች እየተቆፈሩ ነው። ለወራት በዘለቀው ግጭት ሳቢያ የረዴድ ድርጅቶች በማላካል ዙሪያና አካባቢው ለሚገኘው ተፈናቃይ ሕዝብ የሰብአዊ እርዳታ ማድረስ ተስኗቸው መቆየቱም የሚታወቅ ነው። ይህ ሁሉም አሁን ከሚታየው ቁጥሩ የበዛ ተፈናቃይ ወደ አካባቢው መጉረፍ ከመጀመሩ በፊት ነው የሆነው። ወደ ማላካል የሚጎርፈውን የተፈናቃይ ሕዝብ ቁጥር ለመቀነስም ሆነ ፍልሰቱን ለመግታት ችግሩ በጠናባቸው አካባቢዎች የሚኖሩ ማህበረሰቦችን ለተመሳሳይ መፈናቀል ከመጋለጣቸው አስቀድሞ ደራሽ እርዳታ ባሉበት ማከፋፈል የሚያስችል መንገድ መከፈት አለበት በሚለው የረድኤት ድርጅቶቹ ይስማማሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂታ የነን እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር እንቆያለን። አብራችሁ እንድታመሹ በድጋሚ እንጋብዛለን። አሁን ዝግጅታችን እየተጋመሰ ነው። በመጀመሪያ በወቅቱ የኢትዮጵያ ክረምት ዝናብ መስተጓጎል ላይ ያተኮረ ዘገባ ይዘናል። በያዝነው ክረምት በኢትዮጵያ ለተከሰተው የዝናብ እጥረት ምክንያቱ ኤልኒኞ መሆኑን የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። ኤልኒኞ ምንድን ነው? የኤጀንሲ ምክትል ዋና ዲሬክተር አቶ ዱላ ሻንቆ ይህንና ተያያዥ ጉዳዮችን ለቪኦኤ አብራርተዋል። ያነጋገራቸው እስክንድር ፍሬው ነው። ኤልኒኖ ማለት ፓስፊክ አካባቢ ያለው በምድር ወገብ አካባቢ ፓስፊክ ውቅያኖስ ከፔሩ ጀምሮ እስከ አውስትራሊያ ድረስ ያሉት አካባቢዎችን ይሸፍናል። ፓስፊክ አካባቢ ማለት ነው። ያ የውሃ አካላቱ የውሃ አካላት ሰርፌሱ ሞቋል ማለት ነው። ሞቋል ማለት ምን ማለት ነው? መልክዓ ምድሩ ሞቋል ማለት ነው። እዛ አካባቢ ሞቋል ማለት ነው። ሰርፌሱ ሰርፌሱ ሞቀ ማለት የውሃ አካሉ ከፖይንት ፋይቭ ከአምስት በላይ እየሆነ እየሄደ እየሞቀ ነው ማለት ነው። እየሞቀ እየመጣ ነው ማለት ነው። እየሞቀ ከመጣ ምን ማለት ነው? እዛ አካባቢ ላይ ከፍተኛና ዝቅተኛ የአየር ግፊቶች ይፈጥራሉ። ለምሳሌ በሞቀ ቦታ አካባቢ ላይ በፔሩ አካባቢ ያለው እንትን ዝቅተኛ የአየር ግፊት ይፈጠራል ማለት ነው። በዚህኛው በዳርዊን በኩል በአውስትራሊያ በኩል ደግሞ ከፍተኛ የአየር ግፊት ይፈጠራል ማለት ነው። ባላንስ ሲሶ ማለት ነው። ስለዚህ ምንድ ነው ትሬድ ዊንድ ማለት ከምስራቃዊ ከምስራቁ ወደ ምዕራብ መንፈስ የነበረው ነፋሱ ይዳከማል ማለት ነው ሰርኩሌሽኑ የሚዘዋወሩ ይዳከማል ማለት ነው። ከምስራቅ ወደ ምዕራብ መንፈስ የነበረበት ነፋስ አይነፍስም ወይም ይደክማል ይዳከማል ማለት ነው። ያ ነገር ተፈጥረ ማለት ነው። ከአውስትራሊያ ከፔሩ በኩል ያለው አቅጣጫ ወደዚህ መንፈስ ወደ ትሬድ ዊንድ የሚባለው ነገር አቅጣጫውን አዳክሞታል ማለት ነው። ስለዚህ ወደ ሴንተሩን ሙ ተንቀሳቅሰዋል ማለት ነው። ማዕከሉ ተንቀሳቅሰዋል ማለት ያ ነገር ነው ማለት ነው። ስለዚህ ለውጥ አለ ማለት ነው። ለውጥ ሲኖር በትሮፒክስ ውስጥ የአየር ሙቀት ይፈጠራል። በትሮፒክ ውስጥ አትሞስፈሩ ማነው፣ አካባቢው አየሩ ራሱ ይሞቃል ማለት ነው። ኢትዮጵያ ያለችበትን አካባቢ ይጨምራል፣ ይሞቃል ማለት ነው። ሌሎች አካባቢዎች ይሞቃል፣ ብራዚል፣ ሌሎች አካባቢዎች ራሳቸው እነዚያ አካባቢ ዙሪያ ያሉት ይሞቃል ማለት ነው። ሞቀ ማለት ምን ማለት ነው? እሳት ላይ ድስት እንደምትጥደው ውሃ ውሃ ውሃ ድስት ውስጥ አስገብት ስጥጥ ነው እንፋሎት አለው እንፋሎት ሲኖረ፣ እንፋሎቱ አካባቢን ያሞቃል። አካባቢው ካሞቀ እዛው አካባቢ ደመና የምፈጠርና እዛ አካባቢ ይቆያል ማለት ነው። ተንቀሳቅሶ መሄድ ይደክመዋል ማለት ነው። ያዛባል ማለት ነው። ደመና አይንቀሳቀስም። ያዛባል ማለት ነው። ወደ እኛ መምጣት የነበረበትን ደመና ያዛባ ማለት ትሮፒክስ ውስጥ ያለው አካባቢ በሙሉ ይሞቃል ማለት ነው። ምክንያቱም ዞሆን ምድር ወገብ አካባቢ ያሉት አካባቢዎች ይሞቃሉ ማለት ነው። ስለዚህ ይሄ እውነታ ይፈጠራል ማለት ጊዜ ነው የሚከሰተው ኤልኒኖ። ወደፊትም ስጋቱ ይቀጥላል ተብሎ ነው የሚታሰበው። ለምሳሌ ኤልኒኖ እስካሁን የተያዘ ያለው ኤልኒኖ ስፓኒሽ ወርድ ነው፣ ትንሹ ልጅ እንደማለት ማለት ነው። በገና አካባቢ የሚከሰት ተብሎ የተሰጠ ነው። ድሩም ማለት ነው። እንደዚህ አይነቶች ነገሮች ይከሰታሉ። ስለዚህ ሁልጊዜ ኤልኒኖ ከኛ ጋር ይኖረ ማለት ነው። የኖረ ነው ማለት ነው። ከኖሬ ምንድን ነው? በየጊዜው እስካሁን ጥናቱ የሚያረጋግጠው ፍሪኮንሲ እንዴት ነው? ተመላልሶ ይመጣሉ ወይም ነው፣ ተመላልሶ ከሁለት እስከ ሰባት ዓመት ውስጥ ተመላልሶ ነው፣ ተመላልሶ ይመጣል ማለት ነው። የሚጠፋ አይደለም ማለት ነው። ስለዚህ አብረን የምንኖር ማለት ነው። እስካሁን በታሪካችን ራሱ እንደዚህ አይነቶች ነገሮች በታሪክ እየታዩ ናቸው ማለት ነው። በኢትዮጵያ ታሪክም ጭምር ለምሳሌ የስልሳ ስድስቱም የሰባ ሰባቱም ድርቅ ሰባቱ ይታያሉ ማለት ነው። እነዚህ አድርጎት ሁለት ሺህ ሁለት መኸረንጆች ራሱ ይታዩ ነበረ ማለት ነው። እነዚህ አድርጎ ሁለት ሺህ ሦስት ላይ ከፍተኛ የሆነ እንትን ነበረ የጉዳት ያደረሰበት ግን በደንብ ምንም ሰውሰው ሳይጎዳ ክልክ ተከላከለ ማለት ነው መንግስት ህብረተሰባችን። ስለዚህ አሁን ኢትዮጵያ ዓለም የሚያውቃቸው ኢትዮጵያ ውስጥ የተከሰሱ ድርቆች አሉ፣ የስልሳ ስድስት የሰባት፣ እነዚህ ሁሉ ከኤልኒኖ ጋር የተገናኙ ናቸው የተገናኙ ናቸው፣ ከሊኖ ጋር ምክንያቱም የጥረቱ የዝናብ እጥረት ነው። ኤሊኖ ስንል እኮ የባህር ወለሉ ሞቀ ማለት ፓስፊክ ብቻ አይደለም። ለምሳሌ ኢንዲያን አካባቢ ወደ እኛ ማምጣት የነበረባቸው እርጥበቶች ላይመጡ ይችላሉ። ለምሳሌ ከፓስፊክ ከኢንዲያን ኦሽን ወደ መደጋስካር አካባቢ ያለው ከፍተኛ የአየር ግፊቱ ከሞቀ ወደኛ ሀገር ርጥበትን ይቀንሳል። ስለዚህ ይሄም ተጽዕኖ አለ። ይዛ ብቻ አይደለም አሁን ዋና ሆኖ ቁጥጥር የሚያደርገው የፓሲፊክ ነው እንጂ ሌሎችም አካባቢዎች ሴተሊና አለ፣ ደቡባዊ አትላንቲክ አካባቢ ያለው ራጃ ለእኛ ጠቃሚዎች ናቸው። እዚያ አካባቢ ራሱ ከሞቀ ያዛባል ማለት ነው፣ እንደ እውነታው ማለት ነው። ተቃራኒም ላኒና የሚባልም አለ። በተቃራኒ ማለት የመቀዝቀዝ ማለት ነው። የመቀዝቀዙም ደግሞ በየትኛው ጊዜ ምን እንደሚመጣ ይታወቃል ማለት ነው፣ በእኛ አካባቢ ማለት ነው። ይሄ ከእኛ ጋር ስለሚኖር መቋቋም የሚችል ስራ መስራት ነው ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት ኤጀንሲ ምክትል ዋና ዳይሬክተር፣ በጣም ነው የማመሰግነው ስለ ስለዚህ በአሜሪካ ድምፅ ሬዲዮ አድማጮች ስም በጣም አመሰግናለሁ ነው። በጣም አመሰግናለሁ። የሐሙስ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁን ቆዩ። ወደ ሁለተኛው ልዩ ቅንብር እናልፋለን። ዓለም አቀፍ ጉዞ ላይ ሳሉ ከየመን ዋና ከተማ ሰነዓ አውሮፕላን ጣቢያ ተጠልፈው ወደ ኢትዮጵያ የተወሰዱትና አሁን እስር ላይ የሚገኙት የቀድሞው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ እንዲለቀቁ ለማድረግ እየጣረ መሆኑን ሪፕሪቭ የሚባለው ድርጅት ዳይሬክተር አስታውቀዋል። ዳይሬክተሯን ማይክሮፎን ትዝታ በላቸው አናግራለች። ዘገባውን ሰሎሞን አባተ እንደሚከተለው አዘጋጅቶታል። ባለፈው ሳምንት የወጣ አንድ የአልጀዚራ የዜና አውታር ዘገባ የአሜሪካ የእንግሊዝና የአውሮፓ ሕብረት የፖለቲካ ሰዎች ኢትዮጵያ አስራቸው የምትገኘውን የቀድሞ የግንቦት ሰባት ዋና ጸሐፊ የነበሩትን የእንግሊዝ ዜጋ አንዳርጋቸው ጽጌን እንድትፈታ መጠየቃቸውን ይናገራል። ፖለቲከኞቹ ጥያቄያቸውን ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጻፉት ደብዳቤ ነው ያቀረቡት። እንደ አልጀዚራ አንዳርጋቸው ጽጌ የዛሬ ስድስት ዓመት አካባቢ በተመሠረቱባቸው ክሶች በሌሉበት የሞት ፍርድ ተላልፎባቸው የነበረ ሲሆን ከሰነአ ተጠልፈው ከተወሰዱ በኋላ ከአንድ ዓመት ለሚበልጥ ጊዜ ከእይታ ውጭ ናቸው። የኢትዮጵያ ባለሥልጣናት የት እንዳኖራቸው ወይም እንዳሰራቸው አይታወቅም። እንደ አልጀዚራ አልጀዚራ እኔ ብቻ ነኝ ያገኘሁት የሚለው የአሜሪካና የአውሮፓ ፖለቲከኞች ደብዳቤ ያንን የፍርድ ሂደት አብዝቶ የተዛባ ወይም አግባብነት በጥልቁ የጎደለው ወይም በእንግሊዝኛው ቀጥተኛ አባባል ዲፕሊ ፍላውድ ብሎ እንደሚጠራው የሚጠቁመው ዘገባ የ60 ዓመቱ አንዳርጋቸው ጽጌ ሀያ አራት ሰዓት ሙሉ ከማንም ተነጥለው ብቻቸውን እንዲያዙ መደረጉን የቀን ብርሃን ተነፍጓቸው የተፈጥሮ ብርሃን ማለት ነው እንደሚገኙ ያመለክታል። ቀደም ባሉ ጊዜያት ለሰብአዊ መብቶች ጥበቃ ያለውትን ቁርጠኝነት በጉድህ አሳውቀው ነበር። ይሁን እንጂ መንግሥቶ አቶ አንዳርጋቸው ጽጌን የያዘበት ሁኔታ ተቀባይነት የሌለውና ሕገ ወጥም ነው። ይህ የመንግሥቶ አድራጎት በዝናው ላይ ዕድፍ የሚያኖርና ኢትዮጵያም ዓለም አቀፍ መገለል እንዳይደርስባት የሚያሰጋት ነው ይህ መልእክት በደብዳቤው ላይ ሰፍሯል። ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይድረስ የተባለ ነው። ደብዳቤውን ጽፈው ከፈረሙት መካከል የዩናይትድ ስቴትስ ካሊፎርኒያ ግዛት ሪፐብሊካን እንደራሴዋና የሀገሪቱ የተወካዮች ምክር ቤት የኮንግረሱ የውጭ ጉዳዮች ኮሚቴ አባል ዳና ሮራባከር፣ የእንግሊዝ እንደራሴዎች ጀረማይ ኮርቢን፣ ባሮን ዶላኪያና ኤሚሊ ቶርንቤሪ እንዲሁም የአውሮፓ ፓርላማ አባላት አና ጎምሽና ሪቻርድ ሆዊት እንደሚገኙበት ዘገባው ይናገራል። አንዳርጋቸው ጽጌን የእንግሊዝ ባለሥልጣናት ሦስት ጊዜ ብቻ እንዲያዩቸው ተደርጎ የነበረ ቢሆንም ያገኟቸው በሌሎች ሰዎች ቃፊርነት ወይም የሚለዋወጧቸው ቃላት እየተሰሙ ታስረው ከሚገኙበት ስፍራ ርቆ መሆኑ ተጠቁመዋል። የሕግ አዋቂዎች እንዲህ አይነቱን ጉብኝት እስረኛው እየደረሰበት ስላለ በደል በግልጽ መናገር የማይችልበት ነው እንደሚሉ የአልጀዚራ ዘገባ ይገልጻል። አንዳርጋቸውን ከጎበኟቸው የእንግሊዝ ባለሥልጣናት መካከል በኢትዮጵያ የእንግሊዝ አምባሳደር ግሬግ ዶሪ ይገኛሉ። አምባሳደር ዶሪ ሀገራቸው ውስጥ እየታተመ ለሚወጣው በኢንዲፔንደንት ጋዜጣ በሰጡት ቃል አንዲ ታስሬ ከምቀር ቢገድሉኝ ይሻለኛል ብሎኛል ብለዋል። እውነት ለመናገር ብሄድ ደስ ይለኛል። የምመርጠውና የስብና ክብርም ያለው ነው። አቶ አንዳርጋቸው ለአምባሳደር ግሬግ ዶሪ ቃል በቃል ያሏቸውን ነው የሚናገሩት። የሁለት ልጆቻቸው እናት ወይዘሮ የምሥራች ኃይለ ማርያም ይህ የአንዳርጋቸውና የአምባሳደሩ ልውውጥ ብርቱ ሐዘን ላይ እንደጣላቸው ገልጸዋል። ሪፕሪቭ በዓለም ዙሪያ የሞት ፍርድ የተላለፈባቸውን ሰዎች ለመደገፍና ለመርዳት የሚንቀሳቀስ ዋና መቀመጫው እንግሊዝ የሆነ ግብረ ሰናይ ድርጅት ነው። የኢትዮጵያ ባለሥልጣናት አንዳርጋቸው ጽጌን የያዙት በስቃይ ሁኔታ ነው ወይም ቶርቸር እያደረጉት ነው የሚል ስጋት አለን ብለው ይናገራሉ። እንዲያውም የኢትዮጵያ መንግሥት የፖለቲካ እስረኞችን ወትሮም የሚይዘው በስቃይ ሁኔታ ወይም ቶርቸር እያደረገ ነውም እንደሚሉ ነው አልጀዚራ የዘገበው። አንዳርጋቸው ጽጌ ለቶርቸር ተጋልጠዋል የሚል ብርቱ ጥርጣሬ ሪፕሪቭ ያደረበት የተጎሳቆለና አቅጣጫ የጠፋው የሚመስል አንዳርጋቸው የተቀረጸበት ቪዲዮ ከወጣ በኋላ መሆኑን ጠቁሟል። እንዲያውም ይላል ሪፕሪቭ በዚህ ሁኔታ ብዙዎቹን የቀረቡባቸውን ክሶች ለማመን ሳይገደዱ አልቀሩም። የሪፕሪቭን የሞት ቅጣት ጉዳዮች ቡድን ዳይሬክተር ማያ ፎን ትዝታ በላቸው ትናንት በስልክ አግኝታ አነጋግራቸው ነበር። አንዳርጋቸው እንዲለቀቁ ለማድረግ እየታገለን ነው፣ ምክንያቱም የታሰሩት ሕገ ወጥ በሆነ መንገድ ነው ብለን ስለምናምን ነው። ወደ ኢትዮጵያ ተጠልፎ የተወሰዱበትም ሁኔታ ሕገ ወጥ ነው፣ እንዲሁም አሁን ተይዘው የሚገኙበት ሁኔታም ሕገ ወጥ ነው ብለን ነው የምናምነው። ይህንኑ የአቶ አንዳርጋቸውን ጉዳይ የሚከታተለው ሪፕሪቭ ብቻ አይደለም። የተባበሩት መንግስታት ድርጅት አካል የሆነው የዘፈቀደ እስራት ጉዳዮችን የሚከታተለው ቡድንም የአቶ አንዳርጋቸው እስራት በዘፈቀደ የተፈጸመና ህገወጥም በመሆኑ እንዲለቀቁ ጠይቋል። የመንግስታቱ ድርጅት የስቃይ አያያዝ ወይም ቶርቸር ጉዳዮች ልዩ ሪፖርተርም ስለዚሁ ጉዳይ ለኢትዮጵያ ለእንግሊዝ መንግስትም አንዳርጋቸው በስቃይ የመያዝ አደጋ ስላለባቸው እዚያ ተይዘው መቆየት እንደሌለባቸው አሳስበው ደብዳቤ ጽፈዋል። የአፍሪቃ ህብረትም ጉዳዩን እየተመለከተው ነው። ሪፕሪቭ ከእነዚህ ቡድኖች ጋርም እየሰራ መሆኑን ማያፎ ጠቁመው የተቀናጁት ጥረቶች ሰምረው አንዳርጋቸው ይለቀቃሉ ብለው ተስፋ እንደሚያደርጉ ተናግረዋል። የአቶ አንዳርጋቸው ጽጌና እያያያዝ አስመልክቶ በቅርቡ ትዝታ አነጋግራቸው የነበሩት የኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሓኖም ለቪኦኤ የሰጡትን ቃል ለማያፎ አንስታላቸው ነበር። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን ታውቂያለሽ። አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል። እሱም ሁለተኛ ልንገርሽ እስረኛ በማናገር ነው ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል። ማያፎ ይህንን የውጭ ጉዳይ ሚኒስትሩን መግለጫ በጥርጣሬ ነው የሚያዩት። ይሄ እንደው በግልጽ ተቀበሉኝ የሚባል አይነት መረጃ ነው የሚመስለው። ትክክለኝነቱን ወይንም እውነቱን ማረጋገጥ የምንችልበት ማስረጃ የለንም። ውጭ ጉዳይ ሚኒስትሩም ይሁኑ በአስተዳደሩ ውስጥ ያለ ማንም ሰው አንዳርጋቸውን በጥሩ ሁኔታ ነው የያዝ ነው የሚሉ ከሆነ ቆንሲላው ያለ ገደብ እንዲያገኘው መፍቀድ ይችሉ ነበር። ሐኪም በነጻነት እንዲገባ መፍቀድ ይችሉ ነበር ጠበቃው እንዲያው በፈቀዱ ነበር። እንደራሴው ጀረሚ ኮርበን እንዲያነጋግራቸው በፈቀዱ ነበር። በጉዳዩ ላይ በብርቱ እየተጨነቁ ያሉ ወደ ኢትዮጵያ እንዲሄዱ በፈቀዱ ነበር። ከጋዜጠኞች ጋር እንዲገናኙ በፈቀዱ ነበር። እናም የኢትዮጵያ መንግስት አደባባይ ላይ እየወጣ አንዳርጋቸውን የያዝነው በጥሩ ሁኔታ ነው ቢልም ባለሥልጣናቱ ሊሰሩ ይገባቸው የነበሩ ብዙ ጉዳዮችን ለመፈጸም ፈቃደኞች አይደሉም ወይም ዝግጆች አይደሉም። ባይናቸው ፎ አንዳርጋቸው ከእንዲህ ከእንግዲህ የፍርድ ጥያቄ ሊያነሱ አይችሉም ይላሉ የኢትዮጵያ ባለሥልጣናት። የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖምም ይህንኑ ነበር ያጠናከሩት። ከትዝታ ጋር ይህንን ተባብለዋል። ግን ከዚህ በፊት አንዴም አደል ሁለቴ ነው የተከሰሰው ከዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ ስለዚህ በአለም አቀፍም በሀገራችንም ያለው ህግ ምንድን ነው አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም። በውጭ ጉዳይ ሚኒስትሩ አባባል አዝኛለሁ ይላሉ። ፎ ይግባኝ ሊል ወይንም ጠበቃ ሊያቆም አይችልም መባሉ የሚያሳዝን ነው። ምክንያቱም የተከሰሰው ጉዳዩ ታይቶ ብይን የተሰጠው ያለ ጠበቃ ነው፣ በሌለበት ነው። የእንግሊዝ መንግስት አንዳርጋቸውን ይዞ ለኢትዮጵያ እንዲሰጥ ተጠይቆ እንደነበረ ጠይቀናል። አልተጠየቀም። ፍትሐዊ የፍርድ ሂደት እንዲከናወን የተደረገ ጥረት አላየንም። ይልቅ ያየነው ምንድን ነው? እንደ ሌሎች ብዙዎች ሁሉ በዘፈቀደ ዝርዝር ውስጥ ገብቶ የሞት ፍርድ የተፈረደበት መሆኑን ነው ያየ ነው። የተከሰሰባቸውም ጉዳዮች ስንመለከት አስተሳሰቦቹን ዲሞክራሲያዊ ፍላጎቶቹን መግለጽ ነው ወንጀል የተደረገበት ለመሆኑ ማያፎ አንዳርጋቸው የስቃይ አያያዝ ሳይፈጸምባቸው አልቀረም ለማለት የገፋችሁ ምን ጭብጥ አላችሁ? ተከታዩ የትዝታ ጥያቄ ነበር ስ the first and the second video. ቪዲዮዎቹን የተመለከተ ባለሙያ በአንዳርጋቸው ሁኔታ ላይ በመጀመሪያውና በሁለተኛው ቪዲዮዎች መካከል ያለው ሁኔታ እየተበላሸ መምጣቱን ተንትኗል። የሁኔታው አካሄድ የሚጠቁመው ከስቃይ አያያዝ በኋላ የሚከሰትን የስነ ልቦና ሁኔታ መመሳቀል የሚጠቁም እንደሆነ ተናግሯል። ይህ አንዱ ምክንያት ነው። ሌላው በሪፖርቱ መሰረት ተነጥሎ ብቻውን እንዲያዝ ነው የተደረገው። የተፈጥሮ ብርሃን እንዳያይ ተደርጓል። እነዚህ ሁኔታዎች ሁሉ የሰውን ተፈጥሮ ዝቅ የሚያደርጉ ወይንም የሚያዋርዱና የስቃይ አያያዝ ተብሎ ሊጠሩ የሚችሉ ናቸው። ለመሆኑ አንዳርጋቸው ጽጌ የት ነው ያሉት? እናንተ ታውቃላችሁ? የለም አናውቅም። የኢትዮጵያ መንግስት ባለስልጣናት ሊናገሩ የማይፈልጉት አንዱም ጉዳይ ይህ ነው። አንዳርጋቸው የሚገኝበት ቦታ ጥያቄ ነው። ለነገሩ አንዳርጋቸው ኢትዮጵያ ውስጥ ስለመሆኑም ለማመን ብዙ ጊዜ ፈጅቶባቸዋል። አምባሳደሩ አንድ ሁለቴ እንዲያዩት ፈቅደው ነበር። ያኔም ከነበረበት አርባ ደቂቃ የሚሆን ርቀት ነድተው ከወሰዱት በኋላ ነው ይመስለኛል ያገኛቸው። በእርግጥ ጊዜውን በትክክል እንዲያውቅ የሚያስችለው ሰዓት ወይም መሳሪያ አልነበራቸውም። ለማንኛውም ይህም በእጅጉ ከሚያስጨንቁን ጉዳዮች አንዱ ነው። የአቶ አንዳርጋቸው ጽጌን የመን ላይ መጠለፍና ለኢትዮጵያ መሰጠት በፖለቲካ ምክንያት የተውጠነጠነ ሴራ አድርጎ ነው ሪፕሪቭ የሚያየው። በአንዳርጋቸው ጽጌ ላይ ተመስርተው የነበሩት ክሶች ሕገ መንግሥታዊ ሥርዓቱን በኃይል ለመናድ መሞከር፣ ስለላና በሽብር ድርጅት ውስጥ መሳተፍን የሚያካትቱ ነበሩ። ዝግጅቶቻችን አልተጠናቀቁም አድማጮች። ባህልና ማህበረሰብ፣ ቀጣዩና የመጨረሻው መደበኛ ቅንብር ነው። አዲስ አበባ ደ ኒው ፍላወር ኦፍ አፍሪካ፣ በግርድፉ አዲስ አበባ አዲሲቱ የአፍሪቃ አበባ በሚል ርዕስ በቅርቡ ለህትመት በበቃው አዲስ የፎቶግራፍ መጽሐፍ ዙሪያ የተጀመረ ቃለ ምልልስ ነው። የተከታዩ ቅንብር ትኩረት የመጽሐፉ ደራሲ እሱ ባለው መዓዛ፣ በመቅረጸ ስዕሉ ባስቀራቸው መስህቦች ታሪክና፣ በጥቅሉም በፎቶ መጽሐፉ ይዘት ዙሪያ ከባህልና ማህበረሰብ ፕሮግራም አዘጋጅ አሉላ ከበደ ጋር ያደረጉትን ውይይት ለምሽቱም የዘመናችን ቴክኖሎጂ በፍጥነት እየለወጠው የመጣውን የፎቶግራፍ ጥበብ ገጽታ ጨምሮ ይዳስሳል። በመጀመሪያው ክፍል ምልልስ ውይይቱ ከተገታበት መለስ ብሎ ይጀምራል። አሁን ወደ ውይይቱ እንዝለቅ። የእቴጌ ጣይቱን ፎቶግራፍ የመጽሐፉ የውስጥ ሽፋን የመጀመሪያ ገጽ ላይ እንመለከታለን። በማስታወሻ ስለ ራስህ ትነግረናለህ። አዲስ አበባ ተወልጄ ያደግኩ ነኝ። በልምድ ደረጃ ራስህን ስትመለከት ግን ስለ አዲስ አበባም ሆነ ስለ አገርህ ያለ እውቀት በፍለጋው ለራስህ ካገኘኸው መረዳት ለሌሎች ማካፈል የሚፈለክ ይመስላል። በመንደርደሪያ የተረዳሁት ለፎቶግራፍ ያለ ፍቅር፣ አካባቢዎችን ለመጎብኘት ያለ ፍቅር ወደዛ መጽሐፍ ጥንስስ እንዳበቃህ በቀደመ መጽሐፍህ አጫውተህናል ይመስለኛል። ይሄ ከቀደመው መጽሐፍ ውስጥ ነው የተወለደው። እዚህ መጽሐፍ ህትመት ድረስ እስክትመጣ የነበረው እንደ ባጭሩ በወፍ በረር ብታጫውጠን። መጀመሪያ የጸሐፊው ማስታወሻ የሚል ጽሑፍ ላይ የራሴን ታሪክ ነው ማወራው። ለምን እንደጻፍኩት አሁን አንተ እንደጠቀስከው አዲስ አበባ ተወልጄን ያደግኩት፣ ነገር ግን ከሀገር ስወጣ ብዙም የማቀው ነገር አልነበረም። በልጅነት ነው በ13 ዓመት የወጣው ከሀገር እና በዛ ጊዜ ስወጣ ከአዲስ አበባ ከንፋስ ስልክ አካባቢ ነው የተወለድኩት። እዚያ አካባቢ ከማየት ሌላ ሌላ ምንም የማውቀው ነገር የለም፣ ከከተማም ወጥቼ አላውቅም። እና እነዚህ ያደረግኳቸው ጉዞዎች አንደኛ አገሬን ለማወቅ ነው፣ ሁለተኛ ደግሞ ያንን እያወቅኩ ሲሄድ ባለፈው መጽሐፍ ስንወያይ የነገርኩት ይህንን ማያቸውን ቦታዎች እንዴት ነው ለሰው ማካፍለው የሚል ምኞት ነበረ። ይሄም መጽሐፍ ከዛ የተወለደ ነው። እንዳልከው ያንን ምኞት የሚቀጥል ነው። አሁን ደግሞ አዲስ አበባ የሚሄድ ሰው ምን ማየት አለበት ወይ ደግሞ ምን አርጎ መምጣት ይችላል የሚሉትን ጥያቄዎች ለመመለስ ነው። ይሄም ለየት የሚያደርገው አንዱ ምንድን ነው፣ ያን መጽሐፍ ካዩ ሰዎችም መጡ አስተያየት። ከከተማ ውጭ ያሉትን ነገሮች በደንብ አሳይተናል፣ ግን ሁል ጊዜ የምናርፈው አዲስ አበባ ነው። ሁለት ቀን፣ ሶስት ቀን፣ አራት ቀን አዲስ አበባ ውስጥ አለን፣ ምን እናርግ አዲስ አበባ ውስጥ የሚል ነው። እና እሱንም ለመመለስ የተዘጋጀ መጽሐፍ ነው። ግሩም፣ በመጽሐፍ የተካተቱትን ስፍራዎች መጎብኘት በመጀመሪያ መጽሐፍ አነቃቂ ጉዞ በሚለው በእንግሊዝኛ ግርድፍ ትርጉሙን ነው እየወሰድኩ ያለሁት እንደ ተንጸባረቀው ይህም የሚያጓጓ በቦታውና በጊዜው ከተገኘን ምናልባትም የተሻለ እውቀት ስለ አካባቢያችን ሊኖረን የሚያበረታታ ይመስለኛል። በአንጻሩ እሱ ባለው ይሄ መጽሐፍ ለአገር ጎብኚዎችም ጥሩ ስጦታ አድርጌ እመለከተዋለሁ። ስለ ገዛ ሀገራችንና አካባቢያችን ለማወቅ መጣር ያለብንን እድሉን የመጠቀማችን ያህል ሌሎችም ሰዎች እንዲያዩ፣ እንዲጎበኙ የማድረግ ፍላጎትን ያነሳሳል። እኛም ሌሎችን ስናስጎበኝ ምን ያህል እናውቃለን ስለ ገዛ አገራችን ማለታችን አይቀርም። እስኪ ያጫውተም አገር ጎብኚዎች ያደረባቸው ስሜት ፍላጎታቸውን በተመለከተ ከእነሱ ያገኘኸው መረጃ ካለ። ሁለት ነገር ነው። ራሴ የገለጽካቸው ነገሮች አሉ። አንደኛው ነገር ምንድን ነው? ይህንን መጽሐፍ ለማዘጋጀት ስሯሯጥ ወይም አንዳንድ ነገሮችን ማንበብ አለብህ። አንዳንድ ነገሮችን ማየት አለብህ። እውነተኛው ነገር ምንድን ነው የሚሉትን መመለስ አለብህ። እነሱን ስታደረግ አንደኛ አንተ ራስህ ትማራለህ። ያ ትልቁ እኔን የሚያበረታታይ ነገር እሱ ነው ብዬ ነው የማስበው። ከሌሎቹ ሌላ ሁለተኛ ደግሞ አሁን እንዳልከው ብዙ ሰዎች ይህን መጽሐፍ አግኝተውታል፣ ላይተውታል። በውጭ ሀገር ሰዎች ያለው አስተያየትና በሀገራችን ሰዎች ያለው አስተያየት ትንሽ ለየት ይላል። የውጭ ሀገር ሰዎች ያው ብዙ ነገሮች ስለማያውቋቸው እንደ አዲስ እንደ ትምህርት ነው የሚያዩት፣ እንደ አዲስ ነገር ነው ለነሱ እና የእነሱ አስተያየት ለካ ሲሄድ እነዚህ መጎብኘት ይችላለሁ የሚል ነው። በሀገራችን ደግሞ በእኛ ባለው ደግሞ ምንድን ነው ያው ቦታዎቹን በስም ያውቋቸዋል። ለምሳሌ አሁን ስለ ሞኒመንቶቹ ስናወራ ሀውልቶቹ ምን እንደሆኑ የት እንዳሉ ያውቃሉ። ነገር ግን ለምን እንደተሰሩ ወይ ደግሞ በኋላ ታሪካቸው ምን እንደሆነ ላያቁ ይችላሉ። እና ይህን መጽሐፍ አግኝተው ስለ ታሪካቸው መቼ መቼ እንደተሰሩ ሲያነቡ ያን ጊዜ እነሱም አንደኛ ይማራሉ፣ ሁለተኛ ደስ ይላቸዋል፣ ሶስተኛ ደግሞ ያው ይሄ ቦታ አለ፣ ወይኔ እኮ አይቼው አላቅም። ለምሳሌ ከሙዚየሞቹ አንዱ የአጼ ምኒልክ መቃብር ቦታ የሆነው ሙዚየም ለምን እንደሆነ አላቅም። ከብዙ ሰው የሰማሁት ይሄ መኖሩን አናቅም ነበረ፣ የት ነው ያለው የሚል አስተያየት ነው የሰማሁት እና እነዚህ እነዚህን ስሰማ ያው የስራው ውጤት ስለሆነ በጣም ደስ ይላል እና ደግሞ ሰዎችንም እየረዳ መሆኑን ስትረዳ የበለጠ ያነቃቃልና ደስ ይላል። ግርም ነው። እሱ ባለውን በመጽሐፍ የተካተቱትን ፎቶግራፎች፣ የተጻፉትን ታሪኮች ስንመለከት ከአካባቢና ቦታ ትረካ እስከ ኪነ ጥበብ የፈጠራ ስራዎች ከተማዊት ውስጥ የሚታዩ የተለያዩ ጉዳዮች ታነሳለ። ከአሁን ቀደም የመጀመሪያውን መጽሐፍን ከተመለከቱ ሰዎች ባገኘው ምላሽ መሰረት ምናልባትም ይሄን ማካተቴ ጥሩ ይሆናል የሚል ሀሳብ እንዲያድርብህ ያደረጉ ሰዎች ነበሩ ከተሰጠ አስተያየት ጋር ይዘህ የመጣኸው? ትክክል ነው። እንደዛም ያሉ አስተያየቶች አሉ። ከዛም በላይ ደግሞ አንድ ለማምንበት አንድ ከተማን ቁጭ ብለህ ወይም አንድ ሀገርን ስታይ የሚታዩ ነገሮች አሉ፣ መልካምድሩ፣ የፎቆቹ ወይም የሰው አኗኗሩ። ግን ያንን ከተማ ደግሞ ከተማ የሚያስመስሉ የማይታዩ ነገሮች አሉ፣ የሰው ባህሪ ወይም የሰው ካልቸር ወይም ደግሞ የቡናችን ካልቸር ከተማዋን ከተማ የሚያስመስሏት የተለያዩ ነገሮች አሉ። እና እነዚህ ነገሮች መገለጽ አለባቸው። ያንን ከተማ ዝም ብሎ በፎቅና በመንገድ ወይም ደግሞ በሀውልቶች ብቻ ከገለጽከው ያ ከተማ ያው ሰው የሌለበት ነው የምታስመስለው። እና ያንን አጠቃሎ እውነተኛ አዲስ አበባም የራሱ የሆነ ካራክተር፣ ጠባይ፣ የራሱ የሆነ ፀባይ ያላት ከተማ መሆኑን የሚያሳይ መጽሐፍ ለመስራት ነበር የፈለግኩትም። እንግዲህ የተዋጣ ይመስለኛል እንደዛም በእርግጥ به مزاح فی گرباشی فن یه تریکه که نه ጣሊያንና ቱኒዚያን ጨምሮ ያገለገሉ የቀድሞ የኢትዮጵያ አምባሳደር ዘውዴ ረታ የሰጡትን አስተያየት ያለው አቶ አበበ ወርቁ ከ1979 እስከ 1982 አውሮፓውያን የዘመን አቆጣጠር መሆኑ ነው። ትክክል በአውሮፓውያን ዘመን አቆጣጠር የኢትዮጵያ ቱሪዝም ኮሚሽን ባለስልጣን የነበሩ ከእሳቸው ቀድሞ ከዚህ በፊት በነበረ መጽሐፍም ላይ እንዲሁ አስተያየታቸውን የሰጡት የኢትዮጵያ ቱሪዝም አባት በመባል የሚታወቁት ሀብተስላሴ ታፈሰ የታፈሰ የሰጡት አስተያየት አለ። መጽሐፍህ ምናልባትም ከኢትዮጵያውያን አልፎ ብዙዎች ስለ ኢትዮጵያ ማወቅ የሚፈልጉ ሰዎች እጅ እንደሚገባ ገምታለሁ። ይህን መጽሐፍ ገዝተው ለሚያውቋቸው ወዳጆቻቸው አገር እንዲጎበኙ ለአገር እንዲረዱ የሚፈልጉ በስጦታም ሊሰጥ የሚችል ይመስለኛል። ይህን አይነት የፎቶግራፍ መጽሐፍ ከሌሎች መጽሐፎች በጠባዩ ይለያልና ገዝቶ ቤት ውስጥ ማስቀመጥ ሰዎች እንዲያዩት እንዲያገላብጡት የማድረግ ልማዱ። ነገር ግን አንተ ከተመለከትከው ምን ያህል ከፍ እያለ ነው ትላለህ? በጀርባው በጀርባው ሽፋን ላይ ያሉት ሶስት ሰዎች የጠቀስኳቸዋሉ እንደነ አምባሳደር ዘውዴ ረታ፣ አቶ አበበ ወርቁና አቶ ሀብተስላሴ እነዚህ ሰዎች እንኳን እኔ መጽሐፍ ላይ ይጽፋሉ ብዬ ላስብና ላልብም የማልችለው ነገር ነበር። እና ይህን የመሰለ አበረታች የሆኑ የተለያዩ ጽሁፎች ስለጻፉልኝ መጀመሪያ እነሱን ማመስገን ነው የምፈልገው። ስለ መጽሐፉ ያሉት እና የገለጹት አገላለጽ በጣም አበረታቶኛል፣ አስደስቶኛል። ሁለተኛ ይሄ መጽሐፍ እንግዲህ አንድ በተደጋጋሚ የሰማሁት ከውም እፎ ይገላገልከኝ እኔ ስለ ሀገሬ ቁጭ ብዬ አስረዳሉልም። ስለ ሀገር ስባል ይኸው መጽሐፍ እሰጣለሁ። ይህን መጽሐፍ እያገላበጠ አንዳንድ ጥያቄ ሲኖረው መልሳለሁ እንጂ ሙሉውን ገልጸህልኛል የሚል ብዙ አስተያየቶች ሰምቻለሁኝ እና እሱም ደስ የሚል አስተያየት ነው። እንዳልከው ነው። በዚህ ሀገር አገላለጽ ኮፊ ቴብል ቡክ ነው የሚባለው። እውነትም ያየሁት አንዳንድ ሰዎች ቤት ሲሄድ እንደተባለውም ጠረጴዛቸው ላይ ካልበማቸው ጎን ሰው ሲመጣና እነሱም አረፋረፍ ሲሉ የሚያዩት መጽሐፍ ሆኑ ነው ያገኘሁት። እና በዛም ብዙ የሰማሁት አስተያየት ምንድን ነው ያው ጥሩነቱን ነው የመጽሐፍ ካልቸሩ የተባለው ያው እንግዲህ እሱ ምንም ድብቅ የለውም። ገናንን ባህልና ልማት ትንሽ ወደኋላ የቀረ ነውና ዛሬ ያለው የመጽሐፍ ክፍፍል ወደፊት በቁጥርም እንደሚጨምርና አስተያየቶቹም ደግሞ በዛው መጠን እንደሚጨምሩ ተስፋ ለኝ። ስለ ፎቶግራፍ ጥበብ በዘመኑ ፎቶግራፍ በቀላሉ በስልክ የሚነሳ በመሆኑ ያን የተወደደ ጥበብ ባለ ፎቶግራፉ የሚጠበብበትን መንገድ ምናልባት ጎልቶ ለማሳየትም እንዲህ ያለ መጽሐፍት ህትመት ካልበቁ ቴክኖሎጂ የፈጠረው ሁኔታ ያን የጥበብ ትልቅነት በወጉ ለማድረቅና ለማጣጣም እድል የሚነሳ ነገር የተፈጠረ ይመስላል። እሱንም ጨምሮ ሌሎች በርካታ ጉዳዮች ውይይት እናደርጋለን። እሱ ባለው ማዛ፣ ለዛሬው ግን ለጊዜ አመሰግናለሁ። እግዜር ይስጥልኝ። እኔም በጣም አመሰግናለሁ። አድማጮች እኛም አሉላንና እንግዳውን እሱ ባለው ማዕዛን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሰዎችን ሕገ ወጥ መናገድ ለማስቀረት በመላው ዓለም የሚካሄዱ ጥረቶች ካለፉት 15 ዓመታት ወዲህ በተጠናከረ ሁኔታ እየተካሄዱ ይገኛሉ። እነዚህን ጥረቶች ለማፋጠን ከዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የሚገኘው እገዛ እንደ አውሮፓ አቆጣጠር ከ2000 ዓ ም ወዲህ በመላው ዓለም አገልግሏል። የዘንድሮ የ2015 የውጭ ጉዳይ ሚኒስቴር የድጋፍ ሪፖርት የ188 ሀገሮችንና ግዛቶችን ከዘመናዊ ባርነት አላቋል። የብዙ አገሮች መንግስታት ህገወጥ የሰዎች መናገድን ሲዋጉ ለሰለባዎችም ከለላ መስጠትን ያካትታሉ። በዚህ ብቻን ሳይገቱ ከመሰረቱ ወንጀሉ እንዳይፈጸምም ይታገላሉ። ቀስ በቀስ ታዲያ ይሄ ዘመናዊ ባርነት ተግባራዊ እንዳይሆን ዓለም አቀፍ ጥረትና ዘመቻ ተካሂዷል፣ እየተካሄደ ነው። ይህ ሁሉ ጥረት ተደርጎ ግን በብዙ ሚሊዮን የሚቆጠር ሕዝብ ለግዳጅ ሥራ መጋለጡና ሌሎችን ለማበልጸግ ጉልበቱን መገበሩ አልቀረም። ዓለም አቀፉ የሠራተኞች ድርጅት አይኤልኦ እንዳስቀመጠው ለጉልበት ሥራም ሆነ ለነጻ የወሲብ አገልግሎት መናገድ የተካሄደባቸው ሰዎች በዓመት እስከ 150 ቢሊዮን ዶላር ትርፍ አስገኝተዋል። እንደ አውሮፓ አቆጣጠር በ2012 ደግሞ 14.2 ሚሊዮን ሰለባዎች እንደነበሩ አይኤልኦ ግምቱን አስቀምጧል። ይህም በእርሻ፣ በኮንስትራክሽን፣ በቤት ውስጥ ሥራ፣ በፋብሪካዎች፣ በሌሎችም የግዳጅ ሥራ መሆኑ ነው። ብዙውን ጊዜ በግዳጅ ስራ የሚገኙ የምርት ውጤቶች በውድ ዋጋ ከመሸጣቸውም በላይ አያሌ ድንበሮችን አልፈው ይቸበቸባሉ። ትላልቅ ፋብሪካዎችም በእንደዚህ ያሉ ምርቶች ላይ በመተማመን ትርፋቸውን ከዚያው አንጻር የሚያሰሉ መሆናቸው ይታወቃል። እነዚያ ለገበያ የሚቀርቡ ምርቶች ታዲያ በባርነት በተያዙ ሰዎች እንደሚመረቱ አይገነዘቡም ወይም አይረዱም። ነገሩን በቀላሉ ለማስቀመጥ ስልካችን ለመስራት ጥቅም ላይ የዋሉ ነገሮች የግዳጅ ስራ ውጤቶች መሆናቸውን ማወቅ ብቻ በቂ ነው። በቢሮ ኮምፒውተራችን ውስጥ ያሉ ትናንሽ ነገሮች የግዳጅ ስራ ውጤት በሆኑ ቁሳቁሶች የተሰሩ ሊሆኑ ይችላሉ። ወይም ደግሞ ያን ጣፋጭ ምግብ የሚያዘጋጁ የጽዳት ስራ የሚሰሩ በዘመናዊ ባርነት ተይዘውና ተገደው የተሰማሩ ሊሆኑ ይችላሉ። ይህን በዓለም አቀፍ ደረጃ የተዛመተውን የሰዎች ህገ ወጥ መናገድ ወይም ዘመናዊ ባርነት ለማቆም የአንድ ወገን ጥረት ብቻውን በቂ አይደለም። የግሉ የሥራ ዘርፍና የንግዱ ተቋማት ተጠቃሚዎች ሁሉ ሊረባረቡበት ይገባል። የንግዱ ዘርፍ መሪዎች ጸረ የሰዎች መናገድ ፖሊሲዎችን አውጥተው ሲያበቁ ተግባራዊ የሚሆኑበትን መንገድ መቀየስ ያስፈልጋቸዋል። መንግሥታት ደግሞ የሕግ በላይነት በሥራ እንዴት ተረጎም ቢረዱ በግዛቶቻቸው የሚካሄዱ የሰዎች መናገድም በቅርብ ቢቆጣጠሩና የሰራተኛውን መብት የሚያስከበሩ ተቋማትን ቢመሰረቱ አጥጋቢ ውጤት ይገኛል። ተናጋጁና የንግድ ውጤት ተጠቃሚውም ሕጋዊ ምርቶችን ለመግዛት ቢተባበር በቂ ውጤት ይኖራል። ዘመናዊ ባርነት እንደምን ሊካሄድ ይገባል የሚባል ሳይሆን መቆም ያለበት ወንጀል ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው አስተናጋጆች ሰለሞን ክፍሌና ቆንጂ ታየነን። አሁን በትግርኛ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።